ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀመረ። የባህል ለውጥ በኢትዮጵያ አዲስ መጽሐፍ በባህልና ማህበረሰብ፣ ከደራሲው ጋር በሚደረግ አጠር ያለ ወግ፣ የልጅነት ልምሻ በኢትዮጵያ ከባለሙያ ጋር ቆይታ ይኖረናል። ጤና ስጥልን ክቡራትና ክቡራን አድማጮች፣ የዛሬ ሰኞ ሚያዝያ 6 2006 ዓ ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። አይሉ ታምራት ፕሮግራሙን ይመራልናል። ኒክ ኢቫኖቭ ስርጭቱን በማቀላጠፍ ሊያግዘን ለቴክኒክ ምህንድስናው ተሰይሟል። አድማጮች፣ አሁን ታዲያ የዕለቱ የዓለም ዜና ነው። ከቆንጅ ይታያል። ጤና ስጥልኝ እንደምን አመሻችሁ። ናይጄሪያ ውስጥ በአንድ የኦቶቡስ ጣቢያ ላይ በደረሰ በመኪና ላይ የተጠመደ ቦምብ ፍንዳታ ቢያንስ 71 ሰዎች መገደላቸውና ከ120 የሚበልጡ መቁሰላቸው ተገልጧል። ዛሬ የሰኞ ጠዋት ወደ ስራ መግቢያ የጥድፊያ ሰዓት ገደማ ላይ ከደረሰው ፍንዳታ በኋላ የሀገሪቱ ፕሬዚደንት ጉድለክ ጆናታን ከመዲናዋ ከአቡጃ ወጣ ብሎ የሚገኘውንና ይህ ጥቃት የደረሰበትን የኦቶቡስ ጣቢያ ጎብኝተዋል። ናይጄሪያውያን አጠራጣሪ እንቅስቃሴዎችን በአይነ ቁራኛ እንዲከታተሉ ሲሉም ፕሬዚደንቱ አሳስበዋል። ይህን ጥቃት ያደረሰ ጽንፈኛ እስላማዊ ቦኮ ሀራም መሆን አለበት የሚል ፍንጭም ፕሬዚደንቱ ሰጥተዋል። ይሁን እንጂ እስካሁን ለጥቃቱ ኃላፊ ነኝ ያለ ወገን የለም። በዩክሬን ምስራቃዊ ክፍለ ሀገር አፍቃሪ ሩሲያዎቹ የተቃውሞ ሰልፈኞች በሌላ ከተማ በሶስተኛ ከተማ አንድ ሌላ የፖሊስ ጣቢያ ተቆጣጥረዋል። የተቃውሞ ሰልፈኞቹ የሀገሪቱ መንግስት ከያዟቸዋቸው የመንግስት ህንጻዎች ውጡ፣ ምህረት ይደረግላቸዋል በማለት የሰጣቸውን የጊዜ ገደብ ባለመቀበል ሌላ የፖሊስ ጣቢያ የያዙት ሆርሊቭካ በምትባል ከተማ ነው። በርካታ የተቃውሞ ሰልፈኞች የሆርሊቭካ ዋና የፖሊስ ጣቢያ መስኮቶችን መሰባበራቸውና ከፖሊሶች ጋርም መጋጨታቸው ታውቋል። ተቃዋሚ ሰልፈኞቹ ከበርካቶቹ ከተሞች የመንግስት ህንጻዎች ልቀቁ በማለት የተሰጣቸው የጊዜ ገደብ ባለፈው አርብ ምንም እርምጃ ሳይወስዱ ነው ያለፈው። በተቆጣጠሯቸው ህንጻዎች ውስጥ አጥረው ቁጭ ያሉት አፍቃሪ ሩሲያዎቹ ተቃዋሚዎች ባለፈው ወር ክሬሚያ ውስጥ እንደተደረገው ያለ ማለትም ከዩክሬን ተገንጥሎ ከሩሲያ መቀላቀል ላይ ውሳኔ ህዝብ እናካሄድ ብለው ነው የጠየቁት። ተጠባባቂው የዩክሬን ፕሬዚደንት ኦሌክሳንደር ቱርቺኖቭ ህንጻዎቹን በያዙት ላይ ሙሉ ጸረ አሸባሪ ዘመቻ እንከፍታለን ሲሉ ማስጠንቀቃቸው ይታወቃል ፕሬዝደንቱ ዛሬ ከተባበሩት መንግስታት ዋና ጸሐፊ ባን ኪሙን ጋር በቴሌፎን ባደረጉት ውይይት በዚህ ዘመቻ የመንግስታቱ ድርጅት እርዳታ ቢደረግልን ደስ ይለናል ማለታቸው ታውቋል ከተሰወረ የከረመው የማሌዥያ የመንገደኞች አውሮፕላን በረራ ቁጥር ሶስት መቶ ሰባ ፍለጋው ሀላፊ እንዳሉት ሰሞኑን በድምፅ አሳሹ መሳሪያ የተገኙት ምልክቶች እውን ከጠፋው ጀት መሆናቸውን ለማረጋገጥ አንድ ሰው አልባ አነስተኛ ባህር ጠላቂ መርከብ በተቻለ ፍጥነት ወደ ውቅያኖሱ ስር ይላካል። የአውስትሬሊያው ፍለጋው የጋራ አስተባባሪ ማዕከልን የሚመሩት አንገስ ውስተን የዩናይትድ ስቴትሱን ባህር ኃይል የድምፅ አሰሳ የምት አሳሽ መሳሪያ የምትጎትተዋ መርከብ ኦሽን ሺልድ አሁን ያንን ትታ ብሉፊን ሀያ አንድ የሚባለውን ባህር ጠላቂ መርከብ ወደ ውሃው ወለል ትሰዳለች ብለዋል። ባለፉት ስድስት ቀናት ውስጥ አንዳችም ድምጽ ባለመሰማቱ አሁን ወደ ውቅያኖሱ ስር መግባቱ አስፈላጊ ሆኖ ተገኝቷል ነው ያሉት አንገስ ሂውስተን። የደቡብ አፍሪካዊው ሯጭ የኦስካር ፒስቶሪየስ የፍርድ ሂደት ቀጥሏል። አቃቤ ሕጎች ፒስቶሪየስ የፍቅር ጓደኛው ሪቫ ስቲንካምፕን በጥይት መቶ በገደላት ምሽትን በተመለከቱ ዝርዝሮች ከተከሳሹ ጋር አሁንም እየተሟገቱ ናቸው። ፒስቶሪየስ ዛሬ ለመስቀለኛ ጥያቄ ሲቀመጥ አራተኛ ቀኑ መሆኑ ነው። ቆንጅ ታየን፣ ለሰዓቱ የዓለም ዜና አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ካለው የዕለቱ የዕለቱ ወይም የሰዓቱ የዓለም ዜና ዝርዝር ጋር ትመለሳለች። አድማጮች፣ አሁን ለቀዳሚው ዘገባ ወደ አዲስ አበባ እናሄዳል። ግብረ ሰዶማዊነትና በሌሎች መጤ ባህሎች ላይ ግንዛቤ ለማስጨበጥ በሚል ሚያዝያ 18 ታቅዶ የነበረው የእግር ጉዞ መሰረዙን ከአዘጋጆቹ ማህበራት አንዱ አስታወቀ፣ ይላል የእስክንድር ፍሬው የአዲስ አበባ ዘገባ። ከሚመለከታቸው ሌሎች ማህበራት ግን ዝርዝር ማብራሪያ ይሁን ወይም ይፋ መግለጫ አልተሰጠም ነው የሚለው እስክንድር ፍሬው። ስለ እግር ጉዞው ዝግጅት ይፋ መግለጫ በተሰጠ በሁለት ቀናት ውስጥ ነው መሰረዙ መነገር የጀመረው። ግብረ ሰዶማዊነትንና ሌሎች መጤ ባህሎችን ለመከላከል በሚል ለሚያዝያ 18 ታቅዶ የነበረው የእግር ጉዞ እንደማይደረግ ያስታወቀውም ከሁለቱ አዘጋጆች አንዱ ማህበረ ወይንዬ አቡነ ተክለ ሃይማኖት ነው። የማህበሩ ሰብሳቢ መምህር ደረጀ ነጋሽ ዛሬ ለቪኦኤ ሲናገር ይህንኑ አረጋግጧል። አሁን ያለው ያው ሰላማዊ ሰልፉ መደረግ እንደማይቻል ነው። ቆሟል ማለት ነው። ላልተወሰነ ጊዜ ተራዝሟል። ይህንንም የአዲስ አበባ ወጣቶች ፎረም ሰብሳቢ አቶ ጸጋዬ እና የኮሚቴው አባላት ነግረውኛል። ወረቀቱን የተቀበሉት ከአቶ ማርቆስ እነሱ ስለሆኑ ከአዲስ አበባ አስተዳደር የተቀበሉት እነሱ ስለሆኑ አይቻልም የሚለውን ወረቀት ነው። አዎ መደረግ እንደማይቻል በ18 የታሰበው ፕሮግራም እንደማይቻል ነግረውኛል። መምህር ደረጀ እንዳለው የእግር ጉዞ ብቻ ሳይሆን በተመሳሳይ ርዕስ ላይ ሊካሄድ ታቅዶ የነበረው የፓናል ውይይትም ተሰርዟል። ውይይቱ ሊካሄድ የነበረው ባለፈው ቅዳሜ ሚያዝያ 4 ቀን 2006 ዓ.ም በአዲስ አበባ ከተማ አስተዳደር አዳራሽ ሲሆን ይሄኛውም አልተ ካሄደም ብለዋል። መነሻውን ተክለ ሃይማኖት አደባባይ አድርጎና በጥቁር አንበሳ ሆስፒታል አቋርጦ መድረሻውን ኢትዮ ኪዩብ አደባባይ ሊያደርግ ለነበረው የእግር ጉዞ የማሳወቂያ ደብዳቤ ያስገቡት ሁለት ማህበራት ነበሩ፤ መምህር ደረጀ የሚመራው ማህበረ ወይንዬ አቡነ ተክለ ሃይማኖትና በጸጋዬ ገብረ ጻድቅ የሚመራው የአዲስ አበባ ወጣቶች ፎረም። የአዲስ አበባ ወጣቶች ፎረም አመራሮች ግን በጉዳዩ ላይ አስተያየት ከመስጠት እንደተቆጠቡ ነው። በተደጋጋሚ ያደረግኩት የስልክ ጥሪም ምላሽ አላገኝም። ስለ መካሄዱ የዓለም አቀፍ የመገናኛ ብዙሀንን ሽፋን ሳይቀር ያገኘው የእግር ጉዞ ስለ መከልከሉ ግን አንድም አካል ይፋ መግለጫ አልሰጠበትም። መምህር ደረጀ ነጋሽ ግን ጉዞው የተሰረዘው እርሱ ከሚመራው ማህበር ጋር በተያያዘ እንደሆነ ያብራራል። ትክክለኛ ምክንያቱን ማወቅ አልቻልኩም። ያው መካሄድ እንዳልተቻለ ነው የነገሩኝ። ነገር ግን እኛ መግለጫ ልንሰጥ ባሰብንበት ሰዓት ላይ አንድ ስልክ ተደውሎ ከቤተ ክህነት ሰዎች ወደ አቶ ማርቆስ ሰላማዊ ሰልፉን ለማስቆም ሊሄዱ እንደሆነና ከዛም እዛ እንደደረሱ አቶ ማርቆስንም እንዳናገሩት በቦታው ያሉትም ሰዎች ነግረውናል። ከማህበረ ወይንዬ አውነ ተክለ ሃይማኖት ጋር ማህበረ ወይንዬ አይወክለንም፣ የታገደ ማህበር ነው። ስለዚህ በዚህ ጉዳይ ላይ አንዳንድ ችግር ቢፈጠር እኛ አይመለከተንም የሚል ጥያቄ እንደተነሳ ነው የነገሩኝ። ማህበረ ወይንዬ ህጋዊ ይሆን አይሆን ጥያቄው አገራዊ እስከሆነ ድረስ ማንም ሃይማኖት የሌለውን ቢጠይቅ ድጋፍ ሊሰጠው የሚገባ ነው። ከቤተ ክህነት በሄዱ ሰዎች አዝኛለሁ ሳይሆን አፍሬ ያለው። በዚህ ታሪካዊ ስህተት ነው የተሰራው። ይህ ጉዳይ የሁሉ ህዝብ ጉዳይ ነው። ሁሉም ሰው የተነሳበት ጉዳይ ነው። ሌላ አላማ የለንም። እኛ ህዝቡ ግንዛቤ እንዲጨብጥ ትኩረት እንዲሰጥበት በጣም ጉዳቱ እየሰፋ እንደመጣ ለማሳወቅ ነው። ማህበረ ወይንዬ አቡነ ተክለ ሃይማኖት በሰሜን ሸዋ ሀገረ ስብከት ስር የሚገኘውን ወይንዬ አቡነ ተክለ ሃይማኖት ገዳም እንደዚሁም ሌሎችንም ገዳማት ለመርዳት በሚል ነው በ1987 ዓ ም የተቋቋመው። የዚህ ማህበር አመራር በተለይ ከ2001 ዓ ም ጀምሮ ከአንዳንድ የቤተ ክህነት ኃላፊዎች ጋር አለመግባባት ውስጥ ገብቶ እንደነበር መምህር ደረጃ አስታውሷል። ስራችንን ግን አላቆምንም፣ እስከ ዛሬም እየተንቀሳቀስን ነው ያለው መምህር ደረጄ ግብረ ሰዶማዊነትን መቃወም ላይ ስንደርስ እንዴት ህገ ወጥ ተባለን? ሲል ይጠይቃል። ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጽፈት ቤት ቅጥር ግቢ በማምራት የጠቅላይ ቤተ ክህነቱን ስራ አስኪያጅ ምላሽ ለማግኘት ሞክሬ፣ ያለው ቢሮአቸው እንደሌሉ ተነግሮኛል። በዚያው ቅጥር ግቢ የሚገኙ ሌሎች ኃላፊዎች ደግሞ ጉዳዩ እንደማይመለከታቸው አስረድተውኛል። ጉዳዩ የሚመለከታቸው የአዲስ አበባ አስተዳደር የስራ ኃላፊዎችም በስብሰባ ምክንያት ለአስተያየት አልተገኙም። በነገው ዕለት ግን ምላሽ እንደሚሰጡ ይጠበቃል። የተመሳሳይ ጾታ ግንኙነት እንደ ታላቅ ነውር በሚታይባት ኢትዮጵያ በርዕሱ ላይ የሚሰጡ መግለጫዎች ግን አልተለመዱም። የዛሬ ሶስት ዓመት በአዲስ አበባ የተካሄደው ዓለም አቀፉ የኤድስና የአባላዘር በሽታዎች ጉባኤ ኢካሳ ለዚህ አንዱ ማሳያ ይሆናል። ያኔ የኢትዮጵያ ኦርቶዶክስ፣ የፕሮቴስታንት፣ የካቶሊክና የእስልምና ሃይማኖት መሪዎች ግብረ ሰዶምን አስመልክቶ ለሀገር ውስጥና ለውጭ ሀገር ጋዜጠኞች ሊሰጡት የነበረው መግለጫ የተሰረዘው በድንገት ነው። ጥሪ ተደርጎላቸው በስፍራው ለነበሩ ጋዜጠኞችም መግለጫው ለምን እንደተሰረዘ እንኳን የነገራቸው አልነበረም። ከዚሁ ጋር በተያያዘ ዜና ዜጎቹ ሰልፉ በሚካሄድበት ቦታ እንዳይገኙ በአዲስ አበባ የሚገኘው የአሜሪካ ኤምባሲ አሳስቧል። የሰልፉ መሰረት ዜና ከመነገሩ በፊት የወጣው የኤምባሲው ማሳሰቢያ ሰላማዊ እንዲሆኑ የታቀዱ ሰልፎችም ቢሆኑ ወደ ፍጥጫ ሊያመሩና ወደ ብጥብጥ ሊቀየሩ ይችላሉ ብሏል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች አሁን ወደ ቀዳሚው ቅንብር ነው የምንሻገረው። ባህልና ማህበረሰብ ባለፉት ከ ከአርባ በላይ ዓመታት በኢትዮጵያ የታዩ የባህል ለውጦች ላይ ያተኮረ መጽሐፍ ዙሪያ የተካሄደ ቃለ ምልልስ ነው የምሽቱ ባህልና ማህበረሰብ መሰናዶ የመጽሐፉ ደራሲ ዶክተር አለማየሁ መኮንን የሥነ ባህል ምርምር ባለሙያና በዚህ በዩናይት ስቴትስ በኮሎራዶ ክፍለ ግዛት የሚገኘው የደንቨር የመንፈሳዊ ትምህርት ተቋም ተባባሪ ፕሮፌሰር ናቸው። በእንግሊዝኛ ቋንቋ ተጽፎ በቅርቡ ለንባብ የበቃውን ይህን መጽሐፋቸውን መነሻ በማድረግ በመሠረታዊው የመጽሐፉ ጭብጦች ላይ የሚያጠነጥነውን የመጀመሪያ ክፍል ውይይት ይዘን ቀርበናል። እናው ዶክተር አለማየሁ መኮንን በቅርቡ ለንባብ ያበቁት የባህል ለውጥ በኢትዮጵያ የሚለው መጽሐፎ ከቀዳማዊ ኃይለ ስላሴ እስከ ወታደራዊ ስርዓት ብሎም እስከ ኢህአዴግ መራሹ አሁን ያለው የኢትዮጵያ መንግስት ድረስ ሶስት ስርዓቶችን የሚዳስሱበት መጽሐፍ ነው። የምናውቀው ከሚመስለን መሰረታዊ ጭብጥ እንነሳ። በመጽሐፎ ትኩረት ያደረጉበት ባህል በራሱ ምንድን ነው? ከትርጓሜው ብንጀምር፣ ባህል ህብረተሰብ አብሮ ለመኖር አብሮ ለማድረግ የሚያዳብረው አስተሳሰብ፣ የግንኙነት ዘይቤዎች፣ የመኖሪያ ስልቶች፣ የመገናኛ መስመሮች፣ የቋንቋ የእድገት ማዳበሪያ ሀሳብ ነው እና ባህል ብዙ ጊዜ ስንገምት ውጪ አንድ የሆነ ቦታ ያለን የሚመስለን ግን ባህል የሚኖረው በሰዎች አእምሮ ውስጥ ነው። በመጽሐፎ በሰፊው በትኩረት የዳሰሱትን ጭብጥ ለመንደርደሪያ ያህል ነው። ባህልን ያስቀደምኩት ባህልና ለውጥ ናቸው ተያይዘው በዚህ መጽሐፍ ውስጥ የሚታዩት። በኢትዮጵያ የባህል ለውጥ ነው የሚለው፣ በግርድፍ የአማርኛ ትርጓሜው ለውጥ እንዳገባቡ ትርጓሜው ሊለያይ ይችላል። ና የባህል ለውጥ ሲሉስ ምን ማለት ሆነው? የትኞቹን የህይወት ዘይቤዎች ማለት ሆነው? የመጽሐፎን አንኳር በመጠኑ አድርገን ለመረዳት እንሞክር። በመጽሐፉ ውስጥ እንደጠቀስኩት የባህል ለውጥ በብዙ መንገዶች ሊታይ ይችላል። ግን በባህል ለውጥ ውስጥ በመጽሐፉ ውስጥ ላተኩር የሞከርኩት የዘመኑ ትምህርት፣ ሃይማኖት፣ ኢኮኖሚ፣ ፖለቲካ እንዴት አድርጎ ባህሉን ከሀይል ስላሴ ጊዜ ጀምሮ እስካሁን እንደለወጠው ነው። ህዝቡ ራሱ በአንትሮፖሎጂስቶች ወይም የህብረተሰብ አጥኚ ሊቃውንት እንደሚናገሩት ከሁለት አቅጣጫ ይመጣል። ከውጭም ሊመጣ ይችላል፣ ከውስጥም ሊመጣ ይችላል እና ሁለቱንም ነው ላሳየ ሞከርኩት መዛ መጽሐፍ መልካም የለውጥ ማዕከል የሰው ልጅ አእምሮ መሆኑን ቀደም ብለው የጠቀሷቸውን የስነ ሰው ተመራማሪዎች መከራከሪያ ዋቢ ያደርጋሉ። በመጽሐፉ መግቢያ የለውጥ ጉዳዮች ጥናት ወይም ጽሁፍ እንደ ሌሎች የሳይንስ ዘርፎች ራስን ከጭብጡ ነጥሎ የሚሰሩት አይደለም ሲሉ፣ እንዲያውም የባህሉ አካል መሆኑን ጠቀሜታ ወይም የግድነትም ያስረዳሉ። ባለፉት አርባና ከዚያ በላይ ዓመታት በኢትዮጵያ የታዩትን ለውጦች የመረመሩበት ይህ ጥናቶ ይህ የገዛ እምነቱ አስተሳሰቡም አካል ነውና፣ እርስዎ እንደገለጹት በመጽሐፉ ይጠቅሳሉ። የሳይንሳዊ ጥናት አሰራርን የተከተለ እንደመሆኑ የግል ስሜቶ፣ የግል ምልከታው የህይወቱ አካል እንደመሆኑ የቱን ያህል ተጽዕኖ ነበረው? የጥናቱን ይዘት ዘርዘር አድርገው ቢያስረዱን። መቼም እንዲህ አይነቱን ጥናት በምታደርግበት ጊዜ ትልቁ መጠንቀቅ ያለብን ነገር የግል ስሜቴ ምን ያህል እውነቱን ያበራዋል ወይም ያደብዘዋል ብለን መጠየቅ ይኖርብናል። በእንግሊዝኛ እንደሚሉት ሰብጀክቲቭ የሆነ አፕሮች መውጣት አለበት። ግላዊም ሆኖ በጥናት የማይደገፍ ሊሆን ይችላል። አሁን ኢትዮጵያን ስለምወድ ኢትዮጵያ ሀብታም ሀገር ነች፣ የጀግኖች ሀገር ነች ብዬ ብደመድም የጀግኖች ሀገር ነች፣ ግን ያ ጀግንነት ደግሞ ሀገሪቱን በምን በኩል ጠቀማት በምን በኩል ጎዳትም የሚለውን ጥናት መከታተል ይኖርብናል። አገሬን ስለምወድ ሀብታም ነች ብን ድህነቷ መካድም ይኖራል እና የግል አመለካከትም ቢያስፈልግም። ለዚህም ነው ብዙ ምዕራባውያን ኢትዮጵያውያን ከተረጎሙበት በተለየ መንገድ ለመተረጎም የቻልኩት አንዱ ኢትዮጵያዊ በመሆኔ ነው። እና በዛ ጥናት ውስጥ ያሳየሁት አንዱ ነገር የምዕራቡ ትምህርት ምን ያህል የተማሩትን ኢትዮጵያውያን ጥሩ ጭንቅላት ያላቸውን ከኢትዮጵያ እንዳራቃቸው ነው። ይሄ ማርክሲዝም ከመምጣቱ በፊትም እንኳን የተማርነው ትምህርት ለአሜሪካ የተዘጋጀ ትምህርት ነው። ለኢትዮጵያ እንድንሆን ያደረግ ነው እና ያ ትምህርት ቀስ በቀስ የተማረውን ትውልድ ከሕዝቡ እያራቀው፣ የአገዛዙ ሁኔታ ደግሞ የመተንፈሻም የመናገሪያም የመጻፊያም የመወያያም መድረክ ስላልሰጠ እንደዚ አይነት የሚያሳዝን የደም መፋሰስ በወጣቱ መካከል ተፈጠረ። ምንድን ነው ይሄንን ያመጣው? ብለን ስትመለከት ደግሞ ከአስተዳደጋችን ጀምሮ ያለውን አሳይቻለሁ። በተለይ ለወንድ ልጆች እናድግ የእጅ ቦምብ እየሰራን ነው፣ በቦክስ ተማቶ ማሸነፍ፣ ወላጆቻችን ስናሸንፍ ሽልማት ይሰጡናል። አልቀሰን ስንሄድ ደግሞ ቤት ይገርፉናል። እና ይሄ የማሸነፍ የበላይነትን እያስተማሩን ያሳደጉን ጠላትን ለመዋጋት ይጠቅሞናል። በጣሊያንም በሌላም ጊዜ እርስ በርስ ለመኖር ግን ብዙ የረዳን አይመስለኝም። እነኝን ስር የሰደዱ ወይም የዘለቁ አንዳንድ አስተሳሰቦች በመጡት ለውጦችና ሊመጣ በሚፈለገው የተፈለገ ለውጥ መካከል የሚኖራቸውን ተቃርኖ ወይም ተጽዕኖ እንመለከታለን። በመጽሐፎ በዝርዝር ይመለከቱታል። አንድ አንኳሪናንሳ አንሳ ዶክተር አለማየሁ ትምህርት ትምህርት በመንደርደሪያው እንደጠቀሱት የዚህ የባህል ለውጥ ትልቁ አንቀሳቃሽ ሞተር ሆኖ ይጠቀሳል። እንዲያውም በአንድ ጽሁፎ የዘመናዊ ትምህርት ተጽዕኖ የቱን ያህል የጎላ እንደነበረ በልማድ መራሹ አስተሳሰብና በዘመናዊ ትምህርት በተገፋው መካከል የመጡ ተጽዕኖዎች የፈጠሩትን ጫና ያሳያሉ። ምን መሆን ነበረበት? ዘመናዊነትን መቀበል፣ ዘመናዊ ትምህርት መውሰድ በአንድ በኩል በአዎንታዊነቱ የሚደገፍም የምንቀበለው ከሚፈለግ ለውጥ ጋር የሚያያዝ እንደመሆኑ በሌላ በኩል ደግሞ የቆየው የደረጀው ባህልና ልማድ ላይ ደግሞ ያሳድረው ተጽዕኖ ያልተፈለገ ውጤት ለማምጣቱም ምክንያት እንደሆነም ይጠቅሳለሁ። እስኪ አስረዱን። በጣም ግሩም ጥያቄ ነው። በአማርኛ እንዴት እንደምንለው አላቅም። ፊሎሶፊ ኦፍ ኤጁኬሽን የሚባል ነገር አለ። የስነ ትምህርት ፍልስፍና መሆኑ ነው። አዎ፣ ያ ኢትዮጵያ አልነበራትም። የአሜሪካኑ ትምህርት ወደ ኢትዮጵያ ውስጥ ስናመጣው ምን አይነት ትምህርት ነው ኢትዮጵያ ሊጠቅማት የሚችለው? ይሄ ትምህርት እንዴት ነው ለኢትዮጵያውያን ሁኔታ እድገት ውስጥ አስተዋጽኦ ማድረግ የሚችለው? ይሄ ትምህርት ምን ያህል ኢትዮጵያውያንም ጥሩ ኢትዮጵያዊ ያደርጋቸዋል የሚለውን ጥያቄ ላይ የተመሰረተ አልነበረም። ከአንደኛ ክፍል ጀምሮ እስከ ዩኒቨርሲቲ የምንማረው ትምህርት በዚህ የኢትዮጵያ ኦርቶዶክስ የተሻለ አስተዋጽኦ አድርጋለች። እና የተውሶ ትምህርት የተውሶ ካባ እንደ መልበስ ነው የሆነው። በኃይለሥላሴ ጊዜ የተማርነው ትምህርት ከባህሉ ከመሰረቱ ጋር አልተዋሃደም፣ አልተጣጣምም። ከባህሉ መሰረት ጋር አልተዋሃደም። አሁን ለምሳሌ በዚህ ሀገር ኖርህ አይተዋል። ትምህርታቸው ሁልጊዜ ለገንዘብ ብቻ የሚያዘጋጅ ሳይሆን ጥሩ ዜጋ ለሕብረተሰቡ የሚያስብ የሚቆረቆር ዜጋ እንዲያረግህ የሚዘጋጅ ነው። ምክንያቱም እነሱ ናቸው የፈጠሩ እነሱ ናቸው የሚያስተምሩት፣ ለእነሱ የተዘጋጀ ነው። እኛ ግን በተውሶ ላይ ብቻ ነው እንጂ እያተኮር ነው የምናገኘውን ገንዘብ የሚከፈቱትን ዩኒቨርሲቲዎች የሚመጣውን አስተማሪዎች ነው እንጂ ይሄ ትምህርት ምን ያህል ሊረዳን ይችላል ብለን የራሳችንን ሊቃውንት እንዲገመግሙትና እንዲያስቡበት አላደረጉትም። ስለዚህም ወጣቱ በተማረ ቁጥር የመንግስት አሰራሩ ቢሆን ቢሮክራሲው ሳይለወቅ የአሜሪካንን ትምህርት ተምረህ በፊደራል ሲስተም ውስጥ ለማደግ ለመስራትም በጣም አስቸጋሪ ነው። እዚህ እንድትጠይቅ፣ ፕሬዚዳንቱንም ቢሆን ቻሌንጅ እንድታረግ፣ ሴኔቱንም ቢሆን ቻሌንጅ እንድታደረግ እንኳን ያቀርቶ እግዚአብሔርንም እንኳን ፖችን እንድታደረግ ነው የሚያዘጋጁ። እኛ ግን ንጉሱን በሶስቱ ስላሴዎች እንደ ተቀቡ እንደ አባታችን እንደ መሪያችን ትዝ ይለኛል። ቤት ውስጥ በውሸት ኃይለ ስላሴ ይሞቱ አባሴ ይመታኝ ነበር። እና በዛ አይነት ሲስተም ውስጥ የምዕራቡን ትምህርት ስትማር በጣም ከህዝቡ እያገለለህ ራስህንም ግራ እያጋባ ነው የሚሄደው። መልካም። በርከት ያሉ ዝርዝሮችን ይመለከታል። መጽሐፎ ዶክተር አለማየሁ መኮንን በግርድፍ ትርጓሜው የባህል ለውጥ በኢትዮጵያ በሚለው መጽሐፎ እነኚህ ለውጦች ያሳደሩትን ብቻ ሳይሆን ሶስት ስርዓቶች ውስጥ የመጡትን ብዙም ያልተነካና ያልተዳሰሰ ርዕስ ነው። ገፋ አድርገው የሚመለከቱት አስተዳደርን፣ አመራርን፣ የሰዎች አስተሳሰብና የዘመን ጥያቄዎች እንዲሁም የግለሰቦችን ሚና በሚቀጥለው ፕሮግራማችን እንመረምራለን። ለዛሬው ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ በጣቋ በስግናለው ስለሰጠኝ ድር ወደፊት ደግሞ ሌላ መድረክ እስከምናገኝ ድረስ መልካም ጊዜ፣ መልካም ስራ መኝላለ። አድማጮች ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። አሁን ወደ ተከታዩ ቅንብር ነው የምናልፈው። ሳምንታዊው ጤና ፖሊዮ በኢትዮጵያ አገርሽቷል ይላል በመንደርደሪያው ጤና ከሶማሊያ ና ከኬንያ ጋር አዋሳኝ በሆኑ የኢትዮጵያ ሶማሌ ክልል አካባቢዎች ውስጥ ካለፈው ነሐሴ ወዲህ ባለው ጊዜ ውስጥ አስር የፖሊዮ አጋጣሚዎችም ተመዝግበዋል በያዝነው የአውሮፓውያን ዓመት ውስጥ የተገኘው አስረኛው አጋጣሚ የታየው ዋርዴር በሚባለው የሶማሌ ክልል አካባቢ ለስምንት ጊዜ ተከታታይ ክትባቶችን በወሰደ የ25 ወራት ወይም የሁለት ዓመት ከአንድ ወር ህጻን ላይ እንደነበር ተዘግቧል። ኢትዮጵያን ፖሊዮ የመቆጣጠሩን ዘመቻ በብሔራዊ ና በክልሎች ደረጃ በተቋቋመው የጤና ጥበቃ ሚኒስቴር ዴታ ና የየክልሉ ምክትል ፕሬዝዳንቶች በሚመሩ የህዝብ አካላት ና ከጎረቤት ሀገሮች ጋርም በሚደረግ ቅርጅት እያካሄደች መሆኑን በጤና ጥበቃ ሚኒስቴር የክትባት መርሃ ግብር አስተባባሪው አቶ ስንታየው አብበ ለአሜሪካ ድምጽ ገልጸው ማብራሪያቸውን ከዚህ በቀደመ ዝግጅት አቅርበናል። በዚህ ትግል ወይም እንቅስቃሴ ውስጥ ተሳታፊ ሆኖ ዓለም አቀፍ አጋሮች መኖራቸውን አስተባባሪው ከጤና ፕሮግራም አዘጋጅ ከሰለሞን አባተ ጋር ባደረጉ ቃለ ምልልስ አስረድተዋል። አቶ ስንታየው ይቀጥላሉ። እንግዲህ አጋር ድርጅቶች ብዙ አሉን በክትባት ፕሮግራም ላይ የሚሰሩ ለመጥቀስ ያክል እንግዲህ የዓለም ጤና ድርጅት አለ የዓለም የህጻናት አድን ድርጅት ወይም ዩኒሴፍ የምንለው ዋና ዋናዎች እነዚህ ናቸው። ግን ብዙ አሉ እንደ ሮታሪ እንደ ቻይ ማለት ነው። የስደተኞች ጉዳይ ተቋማትስ ይሰራሉ? አዎ፣ እነሱም አሉ እዚህ አካባቢ እንዲሁም በብዛት የሚሰሩት በተለይ ደግሞ በስደተኞች ካምፕ አካባቢ እነሱ ጋር በጣም በጥምነት ነው የምንሰራው ማለት ነው። ብዙ የስደተኞች ካምፖች ስላረሱ ማለት ይችልም ቤንሻንጉልም፣ ጋምቤላም እንደዚሁ የስደተኞች ካምፖች አሉና ከእነሱ ጋር በእሽት እየሰራ ነው። እነሱን ካምፖችም በሚደረጉት ዘመቻዎች በሙሉ ሚስ እንዳይደረጉ ወይም የዘመቻው አካል እንዲሆኑ አድርገናል። አብረን እየሰራን ነው ማለት ነው። ከነሱ ከ የፖሊዮ በጀታችሁ ለመሆኑ ምን ይመስላል? ላቱ ስንታየው የፖሊዮ በጀታችን እንግዲህ በብዛት የዚህ አይነት በጀት የሚሸፈነው በዓለም ጤና ድርጅት ነው ማለት ነው። እነሱ ድጋፍ እያደረጉልን ነው። እኛም ግን መንግስት ከራሳችን በጀት የምንሸፍነው ነገር አለ። ከዛ ባለፈ ደግሞ ብዙ የጤና ባለሙያዎች ከናሽናልም ከክልልም እያንቀሳቀስን ነው ወደዛ ማለት ነው ድጋፍ እሚያደርጉ የክትባት ሰምግን ግብአት ደግሞ ወደዛ ለማሰራጨት ብዙ የሚያስፈልጉ ወጪዎች አሉ። እነሱም እነሱን በሙሉ እየተሸፈነ ነው ማለት ነው። ግን ክትባቱን የሚገዛልን ዩኒሴፍ ወይም የህጻናት አድን ድርጅት። ብዙ ጊዜ ችግር ሆኖ የሚታይ ከክትባቶች ጋር የፖሊዮ ብቻ ሳይሆን ማንኛውንም ክትባት በተመለከተ፣ ይሄ ችግር ደግሞ የኢትዮጵያ ችግር አይደለም። በዓለም አቀፍ ደረጃ የሚስተዋል ችግር ነው። በሰው ውስጥ የሚኖር ከእምነት ጋር፣ ከባህል ጋር፣ ከቸልተኝነትም ጋር ሊሆን ይችላል ሰው ለክትባት ልጆቹን ላለመስጠት የመፈለግ አዝማሚያዎች በአጠቃላይ ያለ እውነታ ባይሆንም ይንጸባረቃል አልፎ አልፎ እንደዚህ አይነት ችግር። ኢትዮጵያ ውስጥ ያለው ሁኔታ ምን ይመስላል? ፖሊዮን ለማጥፋት በምታደርጉት ጥረት ውስጥ ከጊዜ ወደ ጊዜ እየተሻሻለ ነው የመጣው። በተለይ በአሁኑ ሰዓት እንደ ክትባት ፕሮግራም ተቀባይነት ያለው ፕሮግራም የለም በሀገራችን። በደንብ ተቀባይነት ያገየ ፕሮግራም ነው። ሁሉም አብዛኛው ማህበረሰብ ህጻናትን፣ ልጆችን ማስከተብ ይፈልጋል። ነገር ግን በተለይ የሶማሌ ክልል እንግዲህ ካለው ነባራዊ ሁኔታ አንጻር ህብረተሰቡ በጣም ሞባይል ነው ተንቀሳቃሽ ነው እንደገና ደግሞ እንደ ሌሎቹ አካባቢዎች ተጠጋግቶ የሚኖር ህብረተሰብ ስላልሆነ አቅራቢያው ደግሞ የክትባት አገልግሎት በጣም በቅርብ ለማግኘት የሚቸገርበት ሁኔታ ይኖራል በዛ አካባቢ። ነገር ግን አሁን በተለይ ይሄ ፖሊዮ ወረርሽኝ ከተከሰተ በኋላ ህብረተሰቡ ያለው ግንዛቤ ጨምሯል። ከጊዜ ወደ ጊዜ የሚያሳየው ከጊዜ ወደ ጊዜ ኤቨን የምናደርገው ዘመቻዎች ሽፋናቸው እየጨመሩ እየጨመሩ ነው የመጡት። ያልተደረሱ አካባቢዎች ሀርድቶች የምንላቸው ሁሉ እየተደረሱ ነው። በዛ አካባቢ የሚሰሩት ወታደሮች፣ እነዚህ የፌዴራል ፖሊሶችም ክትባቱ ለእያንዳንዱ ሕፃን እንዲደርስ ከፍተኛ አስተዋጽኦ እያደረጉልን ነው። የተለያዩ የህብረተሰብ ንቅናቄ ስራዎችም በዛ አካባቢ የሶሻል ሞቢላይዜሽን ስትራቴጂ የምንለው አለን። ህብረተሰቡ ተደራጅቶ እዛ አካባቢ የሚኖሩትን ህዝቦች የሚያንቀሳቀስ የሚያሳውቅ እና ህጻናታቸውን ወደ ክትባት ቦታ እንዲያመጡ የሚከ ኮሚቴ ነው፣ በየደረጃው ልክ የጤና ልማት ሰራዊት እንደምንለው በሌላ አካባቢ በሶማሌ ክልል እና በነዚህ በአራቱ ታዳጊ ክልሎች ህብረተሰብ ንቅናቄ ኮሚቴ የምንላቸው አሉ ማለት ነው። በየቀበሌ እነሱን በመጠቀም ጥረት እያደረግን ነው ማለት ነው እና የህብረተሰቡ አመለካከት በጣም ተሻሽሏል ማለት ይቻላል። ግን አሁንም ተጨማሪ ስራዎች ያስፈልጉናል ወደፊት ማለት ነው። ፖሊዮ ጠፍቷል ተብሎ ነበር። በነገራችን ላይ ኢትዮጵያም ይህንን አሳውቃ ነበር። ምን ተፈጠረ? ፖሊዮ ጠፍቶ ነበረ። ያው እንግዲህ በዚህ አመት ነው በዚህ በእኛ በሁለት ነው እንደገና የታየው ማለት ነው። ፖሊዮ ፍሪ እንደነበረች ነው ሀገራችን ከዛ በፊት ማለት ነው። በተወሰኑ ለአራት አመታት አካባቢ ፖሊዮ ፍሪ ነበረች ኢትዮጵያ አጥፍቻለሁ ብላ ነበር። አልነበረባትም አልነበረባትም። ቅድም ባነሳ ነው ምክንያት እንግዲህ ያው ተከስቷል ማለት ነው። በምስራቅ አፍሪካ በአጠቃላይ ይህ ችግር እንዳይፈጠር እንዳልኩ ከፍተኛ ጥረት አድርገናል። መጀመሪያ እንዳውም ፖሊዮ መከሰቱን በሶማሊያ እና በኬንያ ይሄ ፖሊዮ ወረርሽኝ መከሰቱን ስንሰማ ነው እኛ ዘመቻውን የጀመር ነው ማለት ነው። ገና ወደ ሀገራችን ሳይገባ ነው ዘመቻውን ጀምረን የነበረው። የማጥፋትስ ሀሳብና ተስፋ እንግዲህ አሁን አለ። እንደገና ተመልሷል። አገር ሽቷል። ለነገሩ ችግሩ ያለው ምስራቅ አፍሪካ ብቻ አይደለም። ግጭቶች ባሉባቸው አካባቢዎች ፖሊዮ ተያይዞ አለ። ልክ አንዳንድ ጊዜ ድርቅ፣ ረሀብ ሲፈጠር ኮሌራ እና እንደ አተት አይነት ችግሮች እንደ ወባ አይነቶች ተያይዘው እንደሚከሰቱት በፓኪስታን፣ በሶሪያ፣ በአንዳንድ የአፍጋኒስታን አካባቢዎች እየታየ ነው ፖሊዮ እንደገና ተመልሶ እያንሰራራ ማለት ነው። አፍሪካ ውስጥም ሌሎች ሀገሮችም አሉ ከምስራቅ አፍሪካ ውጭ፣ እንደ ናይጄሪያ ያሉ ሀገሮች ውስጥ ሁሉ እየታየ ነው ያለው እና በእርግጥ ተስፋ አለ ወይ ፖሊዮን የማጥፋት? እናንተ ባለሙያዎች ናችሁ፣ እምነት አላችሁ ወይ? ፖሊዮ ይጠፋል የሚል እምነት አለን። እንዲሁም አሁን ያለው በዓለም አቀፍ እንቅስቃሴ የተጀምረው ፖሊዮን ማጥፋት ነው። እቅዱ እንግዲህ አንዱ የፖሊዮን ሊማት ዋናው መሳሪያ የኦፒቪ የምንለውን በአፍ የሚሰጠውን ክትባት አይቲቪ በሚል ወይም ደግሞ በጡንቻ የሚሰጥ ክትባት አለ ማለት ነው። በስሪንጅ የሚሰጥ ክትባት በስሪንጅ በመርፌ ማለት ነው። በአፍ የሚሰጠውን በስሪንጅ የሚሰጥ ለማድረግ ነው እየታሰበ ያለው አሁን ኦልሬዲ ክትባቱ ተወዱ ተመርቷል ተመረተ ክትባት አለ። እሱም እንትን ለማድረግ እንደ ዓለም አቀፍ ሁሉም እንቅስቃሴ ተጀምሯል ማለት ነው። የእኛም ሀገር በዚህ መሰረት በሁለት ሺ አስራ አምስት እሱን ክትባት እንጀምራለን ማለት ነው። በሀገር አቀፍ ደረጃ ማመልከቻውን አስገብተናል። አሁን ለጋቪ ማመልከቻውን አስገብተናል። ማን ነው እሱ? ጋቪ ማለት ግሎባል ቫክሲን አሊያንስ የሚባል ድርጅት ነው። ዓለም አቀፍ ድርጅት ክትባትን የሚያግዝ ማለት ነው። የዚያ ሀገሮችን ክትባት በተለይ ታዳጊ ሀገሮችን የሚደግፍ ድርጅት ነው። ዓለም አቀፍ ድርጅት ነው ማለት ነው። እና አስራ አምስት ጀምሮ ለሱ ዲጋፍ እንዲያደርግልን እኛ አይፒቪን ወይም በስር እንጂ የሚሰጠውን ክትባት እንድናስገባ ማመልከቻ ያስገብተናል። እሱን እንግዲህ በሁለት ሺ አስራ አምስት ጀምሮ እንተገብራለን ማለት ነው። እኛ ብቻ አይደለንም ብዙ ሀገሮች ይተገብራሉ። እንግዲህ በሁለት አስራ ስድስት አካባቢ ኦልሞስት ሁሉም ሀገሮች ያስገባሉ ነው ይህንን ክትባት። በዛ መሰረት እንግዲህ ፖሊዮኒ ማጥፋት ዘመቻውን በከፍተኛ ደረጃ ያግዘናል ማለት ነው። አቶ ስንታየሁ አበበ በኢትዮጵያ ጤና ጥበቃ ሚኒስቴር የክትባት መርሃ ግብር አስተባባሪ ለሰጡኝ ሰፊ ማብራሪያና ለጊዜው እጅግ በጣም አድርጌ አመሰግናለሁ። በአድማጮቻችን ስም እኔም አመሰግናለሁ። ከንኪ አድማጮች የምሽቱ ስርጭታችንንም ልናገባድር ነው። ክብረትና ክቡራን አድማጮች፣ አሁን ስርጭታችን ሊገባደድ ነው። ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1130 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሶች ጉዳዮች ላይ የሚያተኩረው ፕሮግራማችን የዛሬው እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭት እንገናኛለን። ኃይሉ ታምራት ነበር ፕሮግራሙን የመራልን፣ ኒክ ኢቫኖቭ በምህንድስናው፣ አሉላ ከበደ አስተናጋጃችሁ። ከምሽቱ ሶስት ሰዓት ላይ መልሰን እንገናኝ። እስከዚያ ግን በዚህ በምትሰሙት ዜማ ነው የምንለያችሁ። ሳላይሽ በሚለው ብዙአየሁ ደምሴ በቅርቡ በወጣውና ና ቀዳማዊት የሚለውን ምርጫ ነው።